በአቶ ባቶ በቀለ ገርባ የዋስትና ጥያቄ ላይ ጉዳዩን የሚያየው ፍርድ ቤት ዛሬም ውሳኔ እንዳልሰጠ አስታውቋል። ለሶስተኛ ጊዜ ቀጠሮ ይዟል። የተከሳሽ ጠበቃ በበኩላቸው በሕጉ መሰረት በ48 ሰዓት ጊዜ ሊወሰን የሚገባ ጉዳይ ለሳምንታት መቆየቱን ተቃውመዋል። መለስካቸው አመሀ ዝርዝሩን ይዟል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አሁን የተከሰሱበትን ጉዳይ በዋስ ሆነው በውጭ እንዲከታተሉ በጠበቆቻቸው አማካኝነት የቀረበው ጥያቄ ዛሬም ለሶስተኛ ጊዜ በቀጠሮ ተላለፈ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት እንዳስታወቀው የመዘግየቱ ምክንያት በዳኛ አለመሟላት ነው። በተለይም ዛሬ ተተክተው የተሰየሙት ዳኛ ለጥያቄው አዲስ መሆናቸውን እንደ ምክንያት አቅርበዋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀባር ሁሴን በበኩላቸው ይህ ጥያቄ ህገ መንግስታዊ የሆነውን የዋስትና መብት መሰረት ያደረገና የወንጀለኛ መቅጫ ስነ ስርዓት ህጉን የተከተለ ጥያቄ መሆኑን አስታውሰው ለፍርድ ቤቱ አቤቱታቸውን አሰምተው ነበረ። ጉዳዩን ለአድማጭ እንዲያብራሩ ጠይቄያቸዋለሁ። ዋስትና ደግሞ እንደውም እጅግ በጣም ህጉ ያጠባዋል። አሁን ለምሳሌ የወንጀለኛ መቅጫ ስነስርዓት ህግ አንቀጽ ስልሳ ስምንት ስር ማመልከቻ ከቀረበ ወይ አቃቤ ህግ መልስ ከሰጠበት በኋላ በ48 ሰዓት ጊዜ ውስጥ ነው መልስ መስጠት ያለበት፣ ፍርድ ቤቱ ውሳኔ መስጠት የነበረበት። አቃቤ ህግ አሁን መልስ ከሰጠው በኋላ ራሱ ረጅም ቀጠሮ ነበር የተሰጠው። ሰባት ቀን የተሰጠው። ከዚያም በኋላ ሌላ ቀጠሮ ተደግሞ ተሰጠ። አሁንም እንግዲህ ለሶስተኛ ጊዜ ነው ለማክሰኞ የተቀጠረውና ይህ አሁን የፍርድ ቤት የወሰደው አቋም ትንሽ ከህጉ ጋር የማሄር ነው። የህገ መንግስታዊ መብቱን የሚያጣብ ህጉ ጋር የሚጋጭ ነው። ያው ረጅም ጊዜ እየወሰደ ነው። ይህንኑ ለፍርድ ቤት የሚያቀርብ ነው። ከትናንት በስቲያ ይኸው ፍርድ ቤት በዋለው ችሎት ለአቶ በቀለ ገርባ የዋስትና ጥያቄ አንድ ውሳኔ ለመስጠት ለዛሬ ቀጥሮ የነበረ ቢሆንም ችሎት ላይ መዝገቡ እንዳልቀረበ ለማስተዋል ተችሏል። ጉዳዩ እንዲንቀሳቀስ ያደረጉት ጠበቃው አቶ አብዱል ጀባር ሁሴን ናቸው። መዝገቡ እስከ ዛሬ በተቀጠረባቸው ቀናት ሁሉ አቶ በቀለ ገርባ አልቀረቡም ነበር። ይህንንም አቶ አብዱል ጀባር ለችሎቱ አስታውሰዋል። ለምን እንዳልቀረቡም እንደ ጠበቃቸው ያውቁ እንደሆነ ጥያቄ ስንዝሬላቸዋለሁ። አዎ ከመጀመሪያውም ጀምሮ እኛ አቶ በቀለ ወይ ፍርድ ቤቱ ነው ትእዛዝ ያልሰጠው፣ ወይ ማረሚያ ቤቱ ነው ያስቀረው የሚል ነገር ነበረ። አቶ በቀለን ትናንትና ማረሚያ ቤት ሄደን አናግረነው ነበር። ምንም እንዳልሰሙ ግን ብቻ በቤተሰብ በኩል ጠበቆቹ የተከታተሉ እንደሆነ እንደሚነገራቸው ነው የነገሩን። አሀ እንግዲህ ወይ ትዛዙን ያልደረሰው ወይ ደግሞ ማረሚያ ቤቱ ነው ይሄን ነገር የወሰደው፣ ትእዛዙ ደርሶ ፍርድ ቤት በችሎት እንጠይቃለን ብለን ጠየቅን። እናንተም እንደሰማችሁት ፍርድ ቤትም አጥጋቢ ነገር አልሰጠም። በመጨረሻም ፍርድ ቤቱ በዚህ ጉዳይ ላይ ውሳኔውን ለማሰማት ለነሐሴ ሁለት ቀን ሁለት ሺ ዘጠኝ ዓመተ ምህረት ቀጠሮ ሰጥቶ ማረሚያ ቤቱም አቶ በቀለ ገርባን እንዲያቀርብ ትዕዛዝ ሰጥቷል። አቶ በቀለ ገርባ ቀደም ሲል አራት የኦፌኮ ከፍተኛ አመራር አባላትን ጨምሮ ከ22 ሰዎች ጋር አቃቢ ሕግ በሽብር ወንጀል ክስ መስርቶባቸው ነበረ። ይኸው ፍርድ ቤት ቀደም ሲል በሰጠው ብይን መሠረት አቶ በቀለ በመደበኛ ወንጀለኛ መቅጫ ሕግ ድንጋጌ ስር እንዲከላከሉ መወሰኑ አይዘነጋም። በሌላ በኩል ደግሞ የፌዴራሉ መጀመሪያ ደረጃ ፍርድ ቤት በቦሌ ምድብ ሶስተኛ ወንጀል ችሎት በአቃቢ ህግና በቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሺ እንዲሁም በጋዜጠኛ ኤልያስ ገብሮ መካከል ባለው ክርክር ውሳኔ ለመስጠት ጥቅምት 29 ቀን 2010 ዓ ም ተለዋጭ ቀጥሮ ይዟል። አቃቢ ህግ ሁለቱን ሰዎች አስቸኳይ ጊዜ አዋጁንና አዋጁን ለማስፈጸም የወጣውን መመሪያ ጥሳቸዋል የሚል ክስ አቅርቦባቸዋል። ፍርድ ቤቱ በግራ ቀኝ የቀረቡ ማስረጃዎችን መርምሮ ዛሬ ውሳኔውን ለማሰማት ቀጠሮ ይዘው የነበረ ቢሆንም እንዳልደረሰለት ገልጿል። ሁለቱም ተከሳሾች በዋስ እንዲፈቱ የበላይ ፍርድ ቤት ትዕዛዝ ሰጥቶ አቶ ኤልያስ ገብሩ የተፈታ ቢሆንም አቶ ዳንኤል ሽወሽን በተመለከተ ግን ማረሚያ ቤቱ በሌላ ችሎት አለመፈለጉን አረጋግጦ እንደሚፈታው ማስታወቁን የተከሳሽ ጠበቃቶች ብሎ በለጠ ለቪኦኤ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ